ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። መደበኛ ምርጫ ነው ወይ ለማድረግ የሚዘጋጀው? በፍጹም መደበኛ ምርጫ አይደለም። ይሄ ቦርድ ሊያደርግ እየተዘጋጀ ያለው መደበኛ ምርጫ ለማድረግ ቢሆንማ ቦርዱንም እንደገና ፍርሶ መስራት ባላስፈለገ ነበር። መደበኛ ማለት እስካሁን የነበረው ለማለት ከሆነ ማለት ነው የብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ናቸው። ሙሉ ዘገባውን በመጽሔት ክፍለ ጊዜ ይዘናል። ደቡብ አፍሪካ የሚኖሩ ኢትዮጵያውያን ሰሞኑን በተከሰተው መጤጠል ጥቃት ብዙ ጉዳት እየደረሰባቸው መሆኑን እየተናገሩ ነው። የዚህንም ዝርዝር በዕለቱ አቢ ርዕስ ይዘናል። ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ረቡዕ ማክሰኞ ነሐሴ 29 2011 ዓ ም ስርጭታችን ጋር የምናስተናግዳችሁ አዳነሽ ፍሳዬና አሉላ ከበደ ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ጆ ጊል ጋር እስከ ምሽቶ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን ያለም ዜና፣ የካቶሊካዊት ቤተ ክርስቲያን ርዕሰ ሊቃን ጳጳሳት ፍራንሲስ ዛሬ ሞዛምቢክ ገብተዋል። በሺዎች የሚቆጠሩ ሰዎች የሞዛምቢክ ዋና ከተማ ማፑቶ ውስጥ ርዕሰ ሊቃነ ጳጳሳቱን የተቀበሉ ሲሆን በጉዟቸው ለአስርተ ዓመታት በእርስ በርስ ጦርነትና ቁርቁስ ስለተጎሳቆለችው ሀገር የሰላም መልእክት መያዛቸውን ተናግረዋል። የጆሃንስበርግ ቢሮችን ኃላፊ አኒታ ፓውል ስለ ርዕሰ ሊቃነ ጳጳሳቱ የሞዛምቢክ ጉብኝት ከማፑቶ ያጠናቀረችውን ዘገባ ቆንጅታዬ ታቀርበዋለች። አቡነ ፍራንሲስ በሞዛምቢክ በሞሪሸስና በማዳጋስካር ሊያደርጉ ላቀዱት ጉብኝት ወደ ማፑቶ ሲነሱ ሞዛምቢካውያን በሚናገሩበት በፖርቱጋል ቋንቋ መልእክታቸውን አሰምተዋል። እስካገኛችሁ ጓጉቻለሁ፣ ዘወትር በጸሎቴ ናችሁ ነው የሚሉት አቡነ የሁሉም አባት የሆነው እግዚአብሔር ለሞዛምቢካውያንና ለመላ አፍሪካ የወንድማማች እርቅን እንዲያወርድ ለመለመን አብራችሁኝ ሁኑ ብቸኛው መድህኔና መጽናኛዬ እርሱ ነውና ሲሉ ተማጽነዋል። የአቡኑ መልእክት ለ16 ዓመታት ከዘለቀ እጅግ የከፋና ደም አፋሳሽ መተላለቅ በቅርቡ በተደረሰ የሰላም ስምምነት ለወጣችው ለሞዛምቢክ ዜጎች ታላቅ የተስፋ ቃል ነው ተብሏል። በሞዛምቢክ ገዢ ፍሬሊሞ ፓርቲና በተቃዋሚው ሬናሞ ፓርቲ መካከል ከውሉም በኋላ እዚህም እዚያም የሚስተዋሉት መቦጫጨቅና አንዱ የሌላውን አባላት ማጥቃት ውሉን እንዳያፈርሰው እየተሰጋ ባለበት ወቅት ነው ብፁዕነታቸው ማፑቶ የገቡት። አቡነ ፍራንሲስ በሶስት ቀናት የሞዛምቢክ ቆይታቸው ከህዝብ እንደራሴዎች ከወጣቶችና ከካህናት ጋር ሊወያዩ በመርሃ ግብር ተይዟል። የማፑቶ ካቴድራል ቄስ አባ ጆርጅ ፌሬቲ ለቪኦኤ በሰጡት ቃል ከአቡኑ የከበደና የጠነከረ መልእክት እንደሚጠብቁ ተናግረዋል። ስለ ድሆች፣ ስለ ተፈጥሮ አካባቢ፣ ስለ ሰላም፣ ስለ ዓለም ሁሉ ወንድማማችነት እንደሚናገሩ እናውቃለን ግን እንዲያው በቀላሉ ለማለት ያህል ለለበጣ አይደለም፣ በራሳቸው መንፈሳዊ ቃላት ነው የሚናገሩት። እየጠበቅን ያለነው ለመስማትም የምንጓጓው ያንን ቃላቸውን ነው። አቡኑ ከሞዛምቢክ በኋላ ወደሚጎበኟቸው ማላጋሽና ሞሪሸስ ህዝቦችም መልእክቶቻቸውን በቪዲዮ አስቀርጸው አስቀድመው ልከዋል። ለሞሪሸሳውያን በቋንቋቸው በጣሊያንኛ፣ ለማላጋሾቹም በቋንቋቸው በፈረንሳይኛ። አቡነ ፍራንሲስ የእንግሊዝ፣ የሂንዲ የእስፓኝ አፍና ላቲንም ሁሉም ያውቃሉ። በደቡብ አፍሪቃ ክፍሎች ጸረ ፍልሰተኞች ጥቃት በተስፋፉበት በአሁኑ ወቅት ናይጄሪያውያን የበቀል እርምጃ ከመውሰድ እንዲቆጠቡ ናይጄሪያ መክራለች። ቢያንስ ሁለት የደቡብ አፍሪቃ ኩባንያዎች በደረሰባቸው ጥቃት ሳቢያ በከፊል ስራዎችን አቁመዋል። ከአገሪቱ ግዙፍ ኢኮኖሚ ያላት ናይጄሪያ የማስታወቂያ ሚኒስትሯ በትዊተር አማካኝነት ባስተላለፈው መልእክት ደቡብ አፍሪቃ ባሉት ናይጄሪያውያን ላይ የሚደርሰውን ጥቃት ለመበቀል በሚል በናይጄሪያ በሚሰሩ ወይም በሚንቀሳቀሱ የደቡብ አፍሪቃ ኩባንያዎች ላይ ዜጎቹ ጥቃት እንዳያደርሱ ነው የተማጸነው። ደቡብ አፍሪካ ውስጥ የውጭ ተወላጆች ይዞታ ናቸው በሚባሉ የንግድ መደብሮች ላይ የሚፈጸመው ጥቃት በሌሎች የአፍሪካ ሀገሮች በሚሰሩ የደቡብ አፍሪካውያን ኩባንያዎች ላይም የበቀል እርምጃ ማስከተሉ አልቀረም። ሾፕዋይት ሆልዲንግ የተባለው የደቡብ አፍሪካ የተሰናሰለ ግሮሰሪ በአገር ውስጥ ገበያ እንዲሁም በናይጄሪያ እና ሞዛምቢያ ያሉ አንዳንድ መደብሮቹ በሚደርስባቸው ጥቃት ሳቢያ መዘጋታቸውን የሮይተርስ ዜና አገልግሎት ዛሬ ዘግበዋል። ዶሪያን የሚል ስያሜ የተሰጠው ሄሪክን ወይም ከባድ አውሎ ነፋስ የተቀላቀለበት ማዕበል ኃይል የተዳከመ ቢሆንም አደገኛነቱ አልቀነሰም። ዛሬ ወደ ደቡብ ምስራቅ ዩናይትድ ስቴትስ ጠረፎች አምርቷል። ባሃማስ ዶሪያን ያደረሰባትን ውድመት እየገመገመች ባለችበት በሆነ ወቅት ማዕበሉ አሁንም በሰዓት በ165 ኪሎ ሜትር ነፋስ ኃይል ሰሜን ምስራቅ የፍሎሪዳ ጠረፍ እየነጎደ መሆኑን የሂሪኬን ተንባዮች እየገለጹ ነው። ባሃማስ በደህናው ጊዜ ሰዎች ለመዝናናትና ለእረፍት የሚሄዱባት ውብ ግዛት መሆኗ ይታወቃል። የሆንግ ኮንግ ዋና ስራ አስፈጻሚ ኬሪላም ተከሳሾችን ለፍርድ ወደ ቻይና ለመላክ ቀርቦ የነበረውን የህግ ረቂቅ መንግስት በኦፊሴል እንደሚያስቀረው አስታወቁ። በከተማይቱ ለሶስት ወራት ያህል የዘለቀውን ህዝባዊ ተቃውሞ የቀሰቀሰው ይህ የህግ ረቂቅ እንደነበር ይታወሳል። ላም ዛሬ ባስተላለፉት በቪዲዮ የተቀረጸ መልእክት በወንጀል የሚጠረጠሩ ሰዎች ወደ ቻይና ተወስደው እንዲዳኙ የሚያዘውን ወይም የሚፈቅደውን የህግ ረቂቅ እንደሚያስቀሩ አመልክተዋል። ኬሪ ላም ተቃዋሚዎቹ ካቀረቧቸው አምስት ጥያቄዎች አንዱን ፈጽመዋል። ፖሊሶች በተቃዋሚዎች ላይ ፈጸሙ የተባለው የጭካኔ ምግባር ነጻ ምርመራ እንዲካሄድበት፣ በቻይና ቁጥጥር ስር ባለችው ሆንግ ኮንግ የተሻለ ዲሞክራሲ እንዲኖር የሚሉትም ይገኙባቸዋል። አድማጮች ዜና የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። ከመደበኛ ጊዜው ቀድመው አጠቃላይ ምርጫ ከመጥራት የተለየ አማራጭ እንደሌላቸው የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን አስታወቁ። ጠቅላይ ሚኒስትሩ እዚህ ውሳኔ ላይ የደረሱት አንድ የምክር ቤት አባላት ቡድን የሀገሪቱን ከአውሮፓ ህብረት የመውጣት አጀንዳ ለመቆጣጠርና ለመያዝ በመወሰኑ መሆኑ ታውቋል። Richard Green, the people of this country will have to choose mr speaker the leader of the opposition has been begging for an የተቃዋሚዎቹ መሪ ምርጫ እንዲጠራ እየጎተጎቱ መሆናቸውን ነው ጠቅላይ ሚኒስትር ቦሪስ ጆንሰን በአግቦ እየተናገሩ ያሉት። እርሳቸው ግን ምርጫው ያለ ጊዜው ቀድሞ እንዲጠራ እንደማይፈልጉ፣ ነገር ግን ተቃዋሚዎቹና ደጋፊዎቻቸው የእንግሊዝን ከአውሮፓ ህብረት መውጣት ለማዘግየት ድርድሮችንም ለማቆም የሚወስኑ ከሆነ ሌላ አማራጭ እንደማይተርፋቸው ነው የሚገልጹት ፓርላማው ነገ ድምፅ ይሰጣል ተብሏል። የህግ መምሪያው ትናንት ማክሰኞ በሰጠው ድምፅ 328 ለ301 በሆነ አብላጫ የጠቅላይ ሚኒስትሩን ከህብረቱ ያለውል የመውጣት ሐሳብ ለማገድ ተስማምቷል። እንዲህ ዐይነቱን የመውጣቱን ሂደት የማቆም እንቅስቃሴ ትርጉም የለሽ ሲሉ ይወቅሳሉ ጠቅላይ ሚኒስትር ቦሪስ ጆንሰን። ከእንደራሴዎቹ መካከል የተሰማ ድምፅ ነው። ጥሩ አጀማመር አይደለም ቦሪስ፣ አሏቸው አንዱ ሚስተር ጆንሰን በዚሁ የእንግሊዝ ከአውሮፓ ህብረት መውጣት አለመውጣት ጦስ ስልጣናቸውን በፈቃዳቸው የለቀቁትን ቴሬሳ ሜይን ከተኩ ጥቂት ሳምንታት ናቸው የተቆጠሩት። የቦሪስ ጆንሰንን ከህብረቱ ያለውልም ቢሆን የመውጣት ሐሳብ የሚቃወሙት ሊበራሎቹ ብቻ ሳይሆኑ ከራሳቸውም ወግ አጥባቂዎች ያፈነገጡባቸው ጥቂት አይባሉም። የእንግሊዝ ያለውልና ያለ ስምምነት ከአውሮፓ ኅብረት መውጣት የሀገሪቱን ምጣኔ ሀብት ይጎዳል በሚል የሚሰጉት በኅብረቱ ውስጥ የመቆየት ደጋፊዎች ጠቅላይ ሚኒስትሩ ከፈለጉ የሚጠይቁትን የቀደመ ምርጫ ከፊታችን ጥቅምት 21 በኋላ ማድረግ ይችላሉ ባይ ናቸው። ጥቅምት 21 እንግሊዝ ከኅብረቱ መውጣት አለመውጣቷ የሚወሰንበት የተቆረጠ ቀን ነው። ኢራን የሚሳይል ቅመማ መርሃ ግብሯን ደብቃለች በሚል ክስ የዩናይትድ ስቴትስ የጠፈር አገልግሎት አገልግሎቷ ላይ ለመጀመሪያ ጊዜ ማዕቀብ ጣለች። ኢራን ወደ ጠፈር በማምጠቅ መርሃ ግብሯ ሽፋን የቦለስቲክ ሚሳይል ፕሮግራሞቿን እንድታዳብር ወይም እንድታበለጽግ ዩናይትድ ስቴትስ አትፈቅድም ሲሉ የውጭ ጉዳይ ሚኒስትር ማይክ ፖምፒዮ ትላንት ተናግረዋል። አዲሱ ማዕቀብ የኢራን የጠፈር አገልግሎትን የጠፈር ጥናት ማዕከልንና የኤሮኔቲክስ የምርምር ተቋምን የሚመለከት ነው ተብሏል። ማንኛውም በዩናይትድ ስቴትስ ያለ የእነኝህን ተቋማት ጥሪት ያግዳል። የአሜሪካ ዜጎች ከእነሱ ጋር እንዳይሰሩም ይከለክላል። አድማጮች እሳቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው የምሽቱ አስተናጋጆቻችሁ አሉላ ከበደና አዳነች ፍስሀየንን መደበኛው ፕሮግራማችን በ 22 በ በ25ና በ30 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ ኤፍኤም 94 ነጥብ 3 እና እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ነው። ከዚያ በፊት ግን ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ እንበል። መንግስት በጣም መስራት ይጠበቅበታል በጣም በጣም የሰላም ሁኔታ ማስጠበቅ አለበት። የከተማውን ከተማ አስተዳደሩም መንግስትም ህብረተሰቡም አንድ ላይ ተጋግዘን ለመስራት ዝግጁ ነን ያለ እኛ በቀን እስከ አምስት ሺህ ሰው እጁ እናስተናግድ ነበረ። አሁን ደግሞ አንድ ሺህ አምስት መቶ ማይደርስ በሁለት ሺ አስር ዓመተ ምህረት ከነበረን የቱሪስት ፍሰት አንጻር ስናይ ሁለት ሺ አስራ አንድ ላይ እንደ ክልል በአጠቃላይ ስናየው የውጭ ሀገር ቱሪስት ወደ አርባ ዘጠኝ ሺህ ያህል ቁጥር መቀነስ የታየበት ሁኔታ ነው ያለው። ጉዳት አንድና ሁለት የለውም። ቱሪስት ሰላም ይፈልጋል። አገልግሎት ሰጪዎች አገልግሎት በምንሰጥበት ቦታ ሰላም እንፈልጋለን። በሐዋሳ ብጥብጥ የምጣኔ ሀብት ይዞታዋና የንግድ እንቅስቃሴዋ ተጎድተዋል ከሚሉ የንግዱ ማህበረሰብ አባላት ድምፆች የተወሰደውን ነው የሰማችሁት። አድማጮች፣ በሁለተኛው አጋማሽ ዝርዝሩ ይሰማል። አሁን የዕለቱን አቢይ ርዕስ የኢትዮጵያ ብሔራዊ ምርጫ ቦርድ ወደፊት የሚያካሄደው ምርጫ በሀገሪቱ ከዚህ ቀደም ከተለመዱት ምርጫዎች ፍጹም የተለየ ነው ይላሉ የቦርዱ ሰብሳቢ። በዋናው መስሪያ ቤት የተጀመረው የቦርዱ የውስጥ አደረጃጀት ለውጥም በአገር አቀፍ ደረጃ እንደሚቀጥል አስታወቁ። ቦርዱ ከየትኛውም ወገን የሚመጥ የሚመጥ ተጽዕኖ የሚቀበል እንዳልሆነም የሚመጣን ተጽዕኖ የሚቀበል እንዳልሆነም ገልጸዋል። መለስካቸው አምሃ ጋዜጣው መግለጫውን ተከታትሎ ተከታዩን አጠናቅሯል። ብሔራዊ ምርጫ ቦርድ ዛሬ ከቀትር በኋላ በጠራው ጋዜጣዊ መግለጫ ባሰራጨው የጽሁፍ መግለጫ በሁለት መሠረታዊ ጉዳዮች ላይ እንደሚያተኩር ያሳያል። የመጀመሪያው ቦርዱ በዋናው መስሪያ ቤት ደረጃ የጀመረውን የአደረጃጀት ለውጥ በአገር አቀፍ ደረጃ እንደሚቀጥልና የዚህን ጥናት እንደተጠናቀቀ የቦርዱ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ለጋዜጠኞች አብራርተዋል። በክልል የምርጫ ቅርንጫፍ መስሪያ ቤት በኃላፊነት እጩ ሆነው ሊቀርቡ ለሚፈልጉ ኢትዮጵያውያን ሁሉ የተቀመጡ መስፈርቶችን የጽሑፉ መግለጫ ዘርዝረዋል። ከቀድሞ አደረጃጀት እንዴት ሊለይ እንደሚችል ከጋዜጠኞች ለቀረቡላቸው ጥያቄም ወይዘሪት ብርቱካን አጠቃለው መልስ ሰጥተው ነበር። ኃላፊነቱን ከወሰድን በኋላ ብዙ ያየናቸው ነገሮች አሉ። በፓርቲ የቀላጤ ደብዳቤ ሙ ላይ የተመደቡ የስራ ኃላፊዎች እንዳሉ አረጋግጠናል። ያንን ይዘን ልንቀጥል አንችልም፣ እንቀይረዋለን እንዳለ ስትራክቸሩ እንዴት እንደገና እንደሚዋቀር ገለልተኝነታቸው እየተረጋገጠ የስራ ብቃታቸው፣ ልምዳቸው፣ ፕሮፌሽናል ካፓሲቲያቸው የታወቀ የሰራተኞች እንዲኖሩን የምናደርግበት ሁኔታ በዝርዝር ወጥቶ አሁን በቅርብ ጊዜ ይፈጸማል። ግን ጥናቱ እየተጠናቀቀ ነው ያለው። ለወይዘሪት ብርቱካን አያሌ ጥያቄዎች ሰራተኞች ተሰንዝረዋል። የሚቀጥለው ምርጫ በአገሪቱ ላለፉት አስርት ዓመታት ከአምስት ያላነሱ ምርጫዎች እንደተካሄዱ ከተመን ያስገባና ይህንንም መደበኛ የምርጫ አካሄድ እንደሆነ በማስታወስ የሚመሩት ተቋም ተመሳሳይ መንገድ ይከተል እንደሆነም ጥያቄ ቀርቦላቸው ነበረ። መደበኛ ምርጫ ነው ወይ ለማድረግ የሚዘጋጀው? በፍጹም መደበኛ ምርጫ አይደለም። ይሄ ቦርድ ሊያደርግ እየተዘጋጀ ያለው መደበኛ ምርጫ ለማድረግ ቢሆንማ ቦርዱንም እንደገና ፍርሶ መስራት ባላስፈለገ ነበር። መደበኛ ማለት እስካሁን የነበረው ለማለት ከሆነ ማለት ነው አጠቃላይ ግን በመንግስትም በኩል በእኛም በኩል ያለው አረዳድ እስካሁን የሄዱት ሂደቶች ወይም የተደረጉት ምርጫዎች የህዝቡን አመኔታ ሊያገኙ አልቻሉ፣ የተቋሙን ገለልተኝነት ሊያረጋግጡ አልቻሉ። ስለዚህ ያንን ለመመለስና ትክክለኛ አቋሙ ላይ ተቋሙ እንዲቆም ለማድረግ ምርጫዎቹም ደግሞ ዜጎች በትክክል የሚያምኑበት ድምፅ በሀቀኝነት የሚቆጠርበት ግልጽ የሆነ ምርጫ እንዲሆን ለማስደረግ መሻሻል አለበት ብሎ ስለታመነ ነው። ማሻሻያዎችን እያደረግን የቆየ ነው። ህግ የቀየር ነው፣ ሰው የቀየር ነው። ከዚህ በኋላ አደረጃጀታችንም እታሽ ድረስ የምንቀይረው። አክለውም የሚመሩት ተቋም ዓላማ ነው ያሉትንም ለጋዜጠኞች አብራርተዋል። ነጻ የሆነ ምርጫ ማድረግ፣ እውነተኛ የሆነ ምርጫ ማድረግ በሂደቱም ደግሞ ለዜጎችም፣ ለሲቪል ሶሳይቲም፣ ለፖለቲካ ፓርቲዎች የምናደርጋቸው ነገሮች በፍጹም ገለልተኝነት እየተደረጉ በፍጹም እውነተኝነት እየተደረጉ የኢሌክሽኑን ኢንቴግሪቲ ጠብቀው እየተደረጉ መሆናቸውን የሚያሳይ ስርዓትና ግልጸኝነት አደራጅተው መሄድ ነው የምንፈልገው። የመጨረሻው ውጤት ህዝቡ አመኔታ የሚሰጠው የምርጫ ማምጣት ማለት ነው። ከሲዳማ የክልልነት ጥያቄ ጋር በተያያዘም መግለጫ የውሳኔ ህዝቡን ስራ አፈጻጸም በአጭሩ ዘርዝረዋል። አንዳንድ ጋዜጠኞች በዚህ ጥያቄ ምክንያት ከጥቂት ወራት በፊት በሲዳማ ዞን የደረሰውን የህይወት ጥፋትና የንብረት መውደማ አስታውሰው ለዚህ የቦርዱ ተጠያቂነት ምን መሆን እንዳለበት ጠይቀው ነበረ። የቦርዱ ሰብሳቢ የሚመሩት ተቋም የግዴታውንና የመብቱን ወሰን ጠንቅቆ የሚያውቅ ነው ካሉ በኋላ ለደረሰው ጉዳት ግን ሊጠየቅ እንደማይገባ አሳስበዋል። ተቋማቸው ከማንኛውም ወገን የሚመጣን ተጽዕኖ እንደማይቀበልም አክለው ተናግረዋል። በእኛ በኩል ያለብንን ግዴታ ጠንቅቀን እናቃለን። ያለብንን ግዴታ ደግሞ እየተገበርን ነው እንላለን። በሂደቱ መዘገየት ታይቶ ነበረ። የዘገየበትን ምክንያትም ገልጸናል። አሁንም ግን ጊዜ አለን ብለን አምነን ካስቀመጥነው የጊዜ ገደብ የአንድ አመት ጊዜ ውስጥ አስቀድሞ ማለት ነው፣ ገደቡ ሳይጠናቀቅ ህዳር ሶስት ህዝበ ውሳኔውን ለማደራጀትና ለማስፈጸም እቅድ ይዘናል። ኃላፊነታችንን እንወስዳለን እና ይሄ ነው በእኛ በኩል ያለው እዚህ ውስጥ ማንም ተመርኳዥ ወይም ምርጫ ቦርድ ላይ የሚጫን ነገር አላየሁኝም። ወደፊትም ደግሞ ያንን ለመ ቀበል ዝግጁ የሆነ ተቋምም እኔ በምመራው ተቋም እንዳልሆነ በዚህ አጋጣሚ ላረጋግጥላችሁ ፈልጋለሁ። በመጪው ዓመት እንደሚካሄድ በሚጠበቀው ምርጫ ቦርዱ ሐምሳ ሚሊዮን ህዝብ ይሳተፋል ብሎ እንደገመጠ ወይዘሪት ብርቱካን ተናግረዋል። ይሁንና ምርጫ ቦርዱ በራሱ በሚያከናውነው ስራ የመራጮች ምዝገባ እንደሚረጋግጥ ጠቁመዋል። የመራጮቻችንን ቁጥር እኛ ራሳችን በመዘገብ ነው መረጃ ላይ ነው የምንወስነው። ስንመዘግብ ደግሞ ሁሉም ሚዲያዎችም፣ ፓርቲዎችም፣ ሌሎች ታዛቢዎችም በግልጽ የሚያዩት ችግር አለው ካሉ ደግሞ ኮንቴስት የሚያደርጉት ኮንቴስት ሲያደርጉ፣ የት የት አቤትታ ማቅረብ እንደሚችሉ እንዲህ ብሎ ሊጣራ እንደሚችል በጣም ዝርዝር የሆነ የህግ አሰራር አውጥተናል። በፊትም ነበረ። አሁን ደግሞ ሞር ለማጠናከር ሰርተናል። እሱን መረጃው የውም የዴታ ኳሊቲው በደንብ የተረጋገጠ የመራጮች መዝገብ ይኖረናል ማለት ነው። ከዛ አንጻር ምንም በህዝብ ብዛት ላይ የሚነሱ የመረጃ ክርክሮች የምርጫውን አፈጻጸም ላይ የሚያመጡብን ችግር የለም ብዬ ለማለት ፈልጌ ነው። ከጋዜጠኞች አያሌ ጥያቄዎች ቀርበዋል። በተለይ ግን ትኩረት ያገኙት በአሁኑ ጊዜ በቦርዱ ቅሬታ ባላቸው ፓርቲዎችና ከዚህ ጋር ተያይዘው ለቀረቡ ጥያቄዎች የቦርዱ ሰብሳቢ የሰጧቸውን መልሶች ወደፊት ይዘን እንቀርባለን። መለስካቸው ካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸው አመሃል ለዘገባው እናመሰግናለን። አድማጮች በተከታዩ ዘገባ ደግሞ ወደ ደቡብ አፍሪቃ ነው የምንሻገረው። ደቡብ አፍሪቃ የሚኖሩ ኢትዮጵያውያን ሰሞኑን በተከሰተው መጤጠል ጥቃት ብዙ ጉዳት እንደደረሰባቸው እየተገለጸ ነው። ብዙዎች በአካባቢው ነዋሪዎች ሱቆቻቸው እንደተሰበሩና ንብረት እንደተዘረፈባቸውም ገልጠዋል። በደቡብ አፍሪካ የማህበረሰብ ተወካይ የጸጥታው ሁኔታ አሁንም አለመሻሻሉን ነው ለአሜሪካ ድምፅ የገለጡት። ገልሞ ዳዊት ከናይሮቢ ዝርዝሩን ይዟል። ከእሁድ ጀምሮ በደቡብ አፍሪካ በተለይ በጆሃንስበርግ ከተማ አቅራቢያ በሚገኙ ትናንሽ ከተሞችና መንደሮች ውስጥ በውጭ ሰዎች ላይ በተፈጸሙ መጤጠል ጥቃቶች በርካታ ኢትዮጵያውያን ንብረታቸውን መዘረፋቸውን ተናግረዋል። የጥቃቱ ስፋትና ሁኔታ አስፈሪ መሆኑን ኢትዮጵያውያኑ ነው ገልጸዋል። አቶ ዘሪውን በጆሃንስበርግ ከተማ ለዘጠኝ ዓመታት ኖረዋል። ይህ አንድ ልጅ አባት ሲሆኑ መደብራቸው ሙሉ በሙሉ መውደሙን ይናገራሉ። አይ በጣም በቃ በእንደዚህ ኢቨንት የሚገለጽ አለ። በጣም ከባድ ሁኔታ ላይ ነበረ። በጣም አስጊ ነበረ። እኔ እንዲሁም ከምኖርበት ወጥቼ ጓደኛ ይገን ያለት ሆስቴል የሚባል እንትና አለ። የእነሱ የሚሰባሰቡበት ዜጎቹ የሚሰባሰቡበት ማለት ነው። ከዛ ጎን ነው የእኔ ቤት ያለው። ረብሻ ሲነሳ ጊዜንና ሚስቴን ይወጡል። ንብረት አወስደሉ። እንዳለ ምንም ቦትል ስቶር ነበረ፣ እሱም እንዳለ ነው ወሰድ አበ። ምንም ተስፋ የለም። እያገር በቃ ያስጠላል። ስንት አመት ለፍተ የገነባውን በአንዴ ስታጣ ማስተዛ ከዛ በኋላስ ወደ ስራ ቦታው ተመልሷል? አዎ ሄድኩኝ ያየሁት እና በሩ ምናምን አስበያየርኩኝ። አባት ፍሪጅ ቀርቶ ነበር እሱ እንዳይወሰድ ብዬ በር ምናምን አስበያየርኩኝ። ምንም ፖሊሶቹ በእነሱ ሳይድ ነው ያሉት። የኔ ቤታውን ሲሰበር ፖሊስ ቆሞ ነበር ፊት ለፊት ጭራሽ። አሁን ነው እንዲያውም ማረጋጋት የጀመሩት ከትላንት ማታ ጀምሮ ፖሊሶቹ በአክሽን መውሰድ የጀመሩት እንጂ ምንም ያደረጉት ነገር አቶ ደገፈኝ በየነ ለጥቃት መጋለጣቸውን ከሚናገሩ ኢትዮጵያውያን ፍልሰተኞች አንዱ ነው ጆሀንስበርግ ከተማ ወንጅ ግሮብ አካባቢ ነዋሪ ሲሆን በዚያው በሚኖርበት ቀበሌና አልፎም ደግሞ ሶቪየቱ ውስጥ የፍጆታ እቃዎች የሚሸጥበት መደብር እንዳለው ይናገራል። እኔ ሱቄ ወንድሞች የሚሰሩበት ሱቅ ሁለት ሱቅ ነው። ሶቱ አካባቢ ያለው አንዱን ሱቅ የተወሰነ እቃዎትን ተመልሰን ወደ ቤት መጠን መኪና ሞልቶብን ሁለተኛ ቀን ሲሜድ ወደ ሶስት ፍሪጅና ውስጥ የነበረው እቃዎች የኮልድሪንክ ክሬቶች መጀመሪያ ቀን ራሱ በመሳሪያ ሰው ይዘን ደ ነው የተወሰነ እቃ ይዘን መጠ ነው ከዛ ለነፍሳችን ፈርቴን እኛ ከዛ ሪያ ሸሸን። ከዛ በኋላ ሁለተኛ ቀን ተመልሰን ሲሜድ ሶስት ፍሪጅ እና እንደገና ውስጥ የነበሩ እቃ የቀሩ እቃዎችን በሮችን ሰባብሮ ያንን ነው ያወጡብኝ። የኔን እና ብዙ ሰዎች አስር አመት ዘጠኝ አመት የለፉበት እኔ አሁን እንኳን እግዚአብሔር ይመስገን ከሆነም የተወሰነች ነገር ስላለች ያቺን ሰርቫይቭ አረጋለሁ ግን ከእኔም የተሽ የባሳ የአስር አመት ዘጠኝ አመት እድሜ ልካቸውን ያፈሩትን ንብረት ሉዝ ያደረጉ ሰዎች አሉ። ሱሄቱ አካባቢ በሳምንት ሁለት ጊዜ ነው ዝርፊያው የተካሄደው። ምን ያክል ይሆናል አሁን አንተ የተዘረፍከው ንብረት? እስከ ሰማኒያ ሺህ ብራንድ የሚሆነ ሀይል ነው በሳውዝ አፍሪካ ገንዘብ የተዘረፍኩት ንብረት። ከአንተ ሌላ የተዘረፉ ብዙ ኢትዮጵያውያን አሉ? በጣም ብዙ ናቸው። እንደ እኛ በከፊል ተርፈናል፣ የተወሰነውን አውጥተናል። እንዳለ ሱቃቸውን ተወስዶ በጣም እንዳለ በብዛት ነው የተዘረፉት በዚህ ዙር ወደለም ድሮ ሎኬሽን ነበር ዝርፊያው የሚበዛው አሁን ከታውን ራሱ እኔ ጎረቤቶች መኪና ውስጥ ቃ ኖርማል መኪና ውስጥ ያስቀመጡ መኪናቸው ተሰብረውላ ብዙ ሰዎች ናቸው እየተዘረፉት በዚህ ዙር እንደ በሳውዝ አፍሪካ ያልተዘረፈ ሰው በጣም ጥቂት ነው። በአጋጣሚ እንደ እግዚአብሔር ሲያድ ነው ነው እንጂ በከተማም በገጠርም ያሉ ሳውዝ አፍሪካ ጆበር ኤሪያ በብዛት ተዘርፈዋል። ደግፈኝ መኖሪያ ሰፈሩ አካባቢ እንዲህ አይነት ችግር አለመከሰቱን ቢገልጽም የሀገሩ ፖሊስ ግን ህግ በማስከበር በኩል ቸልተኝነት እንዳለበት ይናገራል። መከላከል ይችሉ ነበር ይህንን ጉዳይ ይህንን ዘረፋ እንዴ ይደረግም፣ በዋናነት ትብብሩ የፖሊስ ትብብር ነው፣ ማስቆም ይችላሉ። አሁን ያለው ሁኔታስ እንዴት ነው? ተረጋግተዋል? ወደ ስራ ተመለሳቸዋል? አልተመለስንም። ምንም ወደ ስራ የመመለስም እንትን የለውም፣ ድባብ የለውም። አይደለም፣ ኢትዮጵያውያኖች፣ ሌላ ስደተኞች፣ ነጮቹ ራሱ በዚህ ጉዳይ ላይ በቃ ሳውዝ አፍሪካ በዚህ ሰዓት አገሩን የምንለቅበት ጊዜ ነው እንደዚህ እንደዚህ ነገር እየተከሰታ ስለሆነ አገሩን የምንለቅበት ሁኔታ ነው የሚታየን ብሎ ነው አንዳንድ መግለጫ ሲሰጡ ነጮቹ። ኢትዮጵያውያኖቹ በብዙ ነገር ነው እዚህ ሀገር የተጎዱት ኖርማሊ አካባቢ በብዙ ነገር ነው የተጎዳው። ሌሎቹ ሀገር አሁን ናጀራ ፎር ኤግዛምፕል አንድ ሰው ቢሞት አገሩ ላይ ይሰማል። በቃ እንዴት ናጀራዊ ሞተ ተብሎ አገሩ መንግስት ድረስ ነው የሚሰማው። ኢትዮጵያዊ በብዛት ነው የሚሞተ አሁን ኦልሬዲ ይሄ እንኳን አታክ ነው። ከዚያም በፊት በ በምን በምን ብዙ ኢትዮጵያዊ ነው የሚገደለው። በዚህ ርብሻ ጊዜ ራሱ አንድ በቅርብ የሚያውቀው ልጅ በአምስት ተመቶ ሞቷል። የጸጥታ ሁኔታ አለመሻሻሉን ከሚናገሩት ፍልሰተኞችና ስደተኞች መካከል የኢትዮጵያውያን ማህበረሰብ ምክትል ሰብሳቢ አቶ ናዊ ሙሳ አንዱ ናቸው። ኢትዮጵያዊን በተመለከተ ባለፈው ይሄ ነገር ተከስቶ ወደዛ አካባቢ ሄዶ የነበሩ ሰዎች ከዚያ ሲመለሱ ያው በመኪና አደጋ የሞቱ እና እንደዚህ አይነት ነገር ነው ያለው። እንግዲህ ሌሎቹም የተዘረፉ ሱቆች አሉ፣ የተቃጠልባቸው ቤታቸው፣ ሱቃቸው የተቃጠልባቸው አሉ። በአሁኑ ሰዓት በእርግጠኝነት ይሄን ያክል ንብረት ወድመዋል፣ ይሄን ያክል ሰው ተጎድተዋል ተብሎ ለማስቀመጥ አካባቢውም ገና ያለው ሁኔታ ያልተረጋጋ በመሆኑ ያለውን ነገር በትክክል ይሆነ ደግሞ ዳታውን ዳታውንና ትክክለኛውን ማድረጃ ማስቀመጥ ቢከብድም እንግዲህ ጉዳት በተለያዩ ቦታ ሰዎቻችን በሚኖሩበት አካባቢ እንደነ አሌክሳንድሪያ ጁልየስ ጀርምስተን ቶኮዛ እና በጆሃንስበርግ ዙሪያም ደግሞ ዲፕስታውንና መልቪል የሚባሉ አካባቢዎች ብዛት ያው እንዲ አይነት ጉዳት ተፈጥሯል እሁድ ማታ የጀመረው ጥቃታውን ቢቆምም የአካባቢው ሰላም መረጋጋት ግን አለመመለሱን አቶ ናዊ ተናግረዋል መሰል ጥቃቶች በሀገሩ በሚኖሩ ትውልድ ኢትዮጵያን ፍልሰተኞች ላይ ሲደርስ በደቡብ አፍሪካ የሚገኘው የኢትዮጵያ ኤምባሲ ድጋፍ ይሰጣቸው ወይም ይደርስላቸው እንደሆነ ጠይቄያቸው ነበር። ከፍተኛ ችግር የነበረበትና ሰዎቹ ወደ መኖሪያ ቤት ሁላ በመሄድ ላይ በክራውዲ ወይ ደግሞ በጣም ግዙፍ በሆነ ሀይል ለመዝረፍ በሚሯሯጡበት ጊዜ እኛ በውስጥ በኩል ያሉ የፖሊስ አካላቶችንን እንደ ስቴሽን ኮማንደሮች፣ ሌሎች ሌሎችንን በምናነጋገርበት ጊዜ በአጋጣሚ አምባሲን በአካባቢያችን ነበሩ። ይሄ ምንም ነገር እናንተም ኢንተርፌል ብታረጉ ብሎን ስሚላቸው ከፍተኛ ደህንነት መዋቅር ጋር ተደዋውሎ ስናገሩና መልስ እንግዲህ ያው ይህን ነገር እነሱ ባደረጉት ሪፖርት መሰረት የወሰዱት እርምጃ ይኑር አይኑር ውጤቱን ለእነሱ ሪፖርት ያድርጉ አድርጎ የሚያውቁ ነገር የለም፣ ግን በእርግጥ እነሱ ኢንተርፊር አድርጎ ሪፖርት ሲያደረጉ ና ሲጠይቁ እንደነበሩ አይተናል። የኢትዮጵያ ውጭ ጉዳይ ሚኒስቴር ደቡብ አፍሪካ ውስጥ በሚኖሩ የውጭ ሀገሮች ሰዎች ላይ እየደረሰ ያለውን ጥቃት ትናንት ባወጣው መግለጫ አውግዘዋል። ባለፈው እሁድ ምሽት ከጥቃት አድራሾች ለማምለጥ ሲሞክሩ በመኪና አደጋ የሞቱት ሁለት ኢትዮጵያውያን አስክሬኖች ስራ ተቀብር በጆሀንስበርግ ከተማ መፈጸሙን የማህበረሰቡ ተወካይ ለአሜሪካ ድምፅ ተናግረዋል። ለአሜሪካ ድምፅ ገልሞዳዊት ከናይሮቢ። ገልሞ ዳዊት እናመሰግናለን። አሁንም ደቡብ አፍሪቃ በሚካሄደው ጥቃት ጉዳይ እንቆያለን። በደቡብ አፍሪቃ በውጭ ሀገሮች ዜጎች ላይ እየተካሄደ ባለው ጥቃት ኢትዮጵያውያንም ሰለባ መሆናቸውን ያስታወቀው የውጭ ጉዳይ ሚኒስቴር ድርጊቱን አውግዟል። የሀገሪቱ ባለስልጣናት አስፈላጊውን ጥበቃ እንዲያደርጉም ጥሪ አቅርቧል። የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ነቢያት ጌታቸው ማምሻውን ለአሜሪካ ድምፅ ሬዲዮ በስልክ እንደገለጹት ደቡብ አፍሪካ የሚገኘው ኢትዮጵያ ኤምባሲ ለዜጎች መርጃ እያደረሰና አስፈላጊውን ክትትል እያደረገ ነው። ያነጋገራቸው እስክንድር ፍሬው ነው። ስለደረሰው ጉዳት መጠን ተጠይቀው ከሰጡት ምላሽ ይጀምራል። ደረሰው ጉዳት የሚያስመልክቶ እዛ የሚገኘው የኢትዮጵያ ኤምባሲ ከኢትዮጵያ ኮሚኒቲ አባላት ጋር ሆኖ የቅርብ ክትትል እያደረገበት ይገኛል። በዚህ አሁን ባለንበት ሰዓት የደረሰውን የጉዳት መጠን ይሄ ነው ብሎ ለማስቀመጥ ትዛ አይቻልም። በምን ደረጃ እንዳለ አሁን ባለንበት ወቅት ዝርዝሩ መረጃ ገና አልተሰባሰበም። አቶ ነቢያት እንግዲህ የደረሰውን ጉዳት ወይም ድርጊቱን አውግዛችኋል። ለጉብኝት በዚያ የሚገኙት ፕሬዚዳንት ሳህለወርቅ ዘውዴም እንደዚሁ በውጭ አገራት ዜጎች ላይ የሚሰነዘረውን ጥቃት አውግዘዋል። አሁን ማምሻውን ይፋ እንደተደረገው እናንተ በወጣችሁት መግለጫ የደቡብ አፍሪካ ፕሬዚዳንት ሲሪል ራማፎዛ እየተናገሩትን የገቡትን ቃልም ጠቅሳችኋል በየደረጃው የሚገኙ የደቡብ አፍሪካ ባለስልጣናትን በድርጊት የተሳተፉ አካላትን በቁጥጥር ስር እንዲያውሉ፣ የኢትዮጵያውያን ደህንነት እንዲጠበቅ ጥሪ አቅርባቸዋል። ይህ እንዲሳካ ምን አይነት ዲፕሎማሲያዊ ስራ እየተሰራ ነው? አዎ፣ እንደተጠቀሰው በመግለጫችን የደቡብ አፍሪካው ፕሬዚዳንት ጥቃቱን አስመልክቶ የሰጡት መግለጫ አለ። እዛ ላይ እነሱ ሀገር የጸጥታ አካላት ጉዳዩን በቁጥጥር ስር ለማዋል ነው ሌሎችም የተለያዩ የውጭ አገር ዜጎችም ለእንዲህ ያለ አደጋ ጋለጡ እንደማይገባ ነው ያሳሰቡት። እሱን እኛ በኩል አድንቀን፣ በቀጣይ ግን ዜጎቻችን በዘለቄታው ዋስትና ሊኖራቸው ወደ ሚገባው በኩል ጥሪ ያቀረብ ነው። እዛው አገር ውስጥ ያሉ ኢትዮጵያ ኤምባሲን ጨምሮ የሌሎችም የአፍሪካ ሀገሮች ኤምባሲዎች፣ አምባሳደሮች እና ዲፕሎማቶች በጋራ በመሆን ከሳውዝ አፍሪካ ውስጥ አካላት ጋር የጋራ ጥረት የማድረግ የመመካከር ስራዎች እየተሰሩ ነው። አቶ ነቢያት ጌታቸው የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ። በጣም ነው የማመሰግነው ስለ ጊዜ ወስዶ አሜሪካ ድምፅ ሌላው አድማስ። እንግዲህ ሰሞኑን ደግሞ የሚኖሩ ለውጦች ካሉ እንደ ዛሬው እንደምናገኘ ተስፋ አድርጋለሁ። በጣም አመሰግናለሁ። ዛሬ እኔም አመሰግናለሁ። እስከንድፍሬውን፣ ለዘገባው እናመሰግናለን። ተከታዩ ዘገባ ደግሞ ወደ ድሬዳዋ ያሻግረናል። በድሬዳዋ በተቀሰቀሰው የቺክንጉያ ወረርሽኝ በሕክምና ተቋማት ዘገባ መሰረት የታማሚዎች ቁጥር ሀያ ሺህ ገደማ እንደደረሰ ተገለጠ። የጤና ቢሮ ችግሩ ጎልቶ በታየባቸው ሰፈሮች ቤት ለቤት የመድኃኒት ርጭትና ውሃ ማፋሰስ ስራ ተጀምረዋል፣ ይለናል አዲስ ቸኮል የፌዴራሉን ጤና ጥበቃ ሚኒስቴር ባለሙያዎችንና አንድ ነጥብ ሁለት ሚሊዮን ብር ለድሬዳዋ ድጋፍ ማድረጉንም ዘርዝሮ ተከታዩን አጠናቅረዋል። ድሬዳዋ ከወር በፊት እንደገባና ከሶስት ሳምንት በፊት ሪፖርት እንደተደረገ የሚታወሰው የችኩንጉንያ ወረርሽኝ በየቤቱ በርካታ ሰዎችን ላልጋ እንደዳረገ ነው የታማሚ ቤተሰቦች የሚገልጹት። በራ መንግስቱ ይባላል። ሰፈሪ ደቻቱ ነው ቀጠና ሶስት። እቺ በሽታዋ በቃ ሁሉም ታሞ ነው የተኛው። በአንድ ቤት አራት ሰው አምስት ሰው ነው የተኛው። ቤተሰቦች አራት ሰው ነው የተኛው። አንድ እኔ ነኝ ያልተኛሁት እስካሁን ያለው እነዚያን የተኙትን ፓራስታሞልና ቤት ውስጥ አስተኝተን ውሃ፣ የተለያየ ነገር በመስጠት በፈሳሽ መልክ እየወሰዱ አሁን አገግሞ ድኖል ነው። ሌሎች ጎረቤቶች፣ አካባቢ ሰፈራችን ሰፈራችን ሁሉም ሰው ያልተኛ ሰው የለም። አንድ ከጎረቤቴ ነበሩ ከኔ ቤት ቀጥሎ ያሉት ሁለት ባልና ሚስት ሁለት ልጆች ነበሩ። አራቱም አንድ ላይ ታሞተኙ ውሃ እንኳን የምሰጣቸው ሰው አልነበራቸው። በእውነት እኛው ውሃ እየሰጣናቸው ምን እያለ ውሃ እየጠጡ እንኑ ፓራሲታሞል እየወሰዱ ፈሳሽ እየተጠቀሙ ድኖታ ነሱ እነሱም አሁን ጎረቤቶች ናቸው የሚያስታምሟቸው። ጉዳቱ ኢኮኖሚያዊ ጭምር ነው። በድሬዳዋ አስተዳደር ከሚገኙ ጤና ጣቢያዎች መካከል የጎሮ ጤና ጣቢያ ለምሳሌ በአንድ ጊዜ አስራ ሁለት ሰራተኞቹ ታመው መደበኛ የህክምና አገልግሎት ለመስጠት የሌሎች ድጋፍ ፈልገው ነበር። የድሬዳዋ ጤና ቢሮ ባለሙያዎች ለክትትል በተለያዩ ፋብሪካዎች ሲዘዋወሩም ከሁሉም ተቋማት የሚቀርብላቸው ጥቆማ በሽታው ሰራተኞቻቸውን ከስራ ውጭ እያደረገባቸውና የተቋማቸውንም ኢኮኖሚ እየጎዳ መሆኑን ነው። በአሁኑ ሰዓት በድሬዳዋ ጤና ተቋማት ሪፖርት የተደረገው የቺኩንጉንያ ተጠቂዎች ቁጥር ሀያ ሺ ገደማ መድረሱን የፌዴራል የህብረተሰብ ጤና ኢንስቲትዩት ትላንትና ይፋ አድርጓል። ቺኩንጉንያ መድኃኒት የሌለውና የህክምና ተቋማት የህመም ማስታገሻ ብቻ ነው የሚሰጡት፣ በመባሉ በሽታው ሌላ የጎንዮሽ ችግር ካላስከተለባቸው በስተቀር በርካታ ተጠቂዎች ወደ ህክምና ተቋማት ስለማይሄዱ እንጂ ቁጥሩ ከዚህም በላይ ሊሆን እንደሚችል የበርካቶች እምነት ነው። አንዳንድ የከተማዋ ነዋሪዎች ችኩንጉኒያ ሰዎችን እየገደለ ነው ቢሉም የህብረተሰብ ጤና ኢንስቲትዩትም ሆነ የድሬዳዋ ጤና ቢሮ በበሽታው እስካሁን የሞተ ሰው የለም ነው የሚሉት። በሽታው በተለይ በእድሜ ገፉትና ህጻናትን ለከፋ ህመም የሚዳርግ ከመሆኑ አንጻር በችኩንጉኒያ አቅማቸው የተዳከሙ ህሙማን በደባል በሽታዎች ለልፈት ሊዳረጉ እንደሚችሉ ግን የህክምና ባለሙያዎችም ይስማሙበታል። በርካታ ሰዎች ቀውስ ፍለጋ የተለያዩ አማራጮችን እየሞከሩ ናቸው። የለጋሪ ሰፈር እናቶች ድሬዷ ለዘመናት ትታወቅበት የነበረውን ፍቅርና መተሳሰብ ትታ በብሔር ሽኩቻ ተደጋጋሚ ግጭት ውስጥ መግባቷ አምላክን ስላስቆጣ ነው ይሄ ችግር የወረደብን ብለው በባህላዊ መገንድ አምላክን እየለመኑ ናቸው። እንደዚህ መጥፎ ነገር ስመጣ ሰው ተሳባስቦ አንድ ላይ አማራ ክርስቲያን ሳይባል ሰ ጸሎት ይደረጋል። ተበልቶ ምናምን ይበተናል። ዛሬ ቀና ከሳቱ ዝናብ የሚመጣበት ሁኔታ አለ። ያንን በመገናዘብ እንግዲህ ይሄኛ ነው በማለት ቡና ምንቶችን ያጠፋል የሚባል እምነት ስላለ ግዜያችን ላይ ንፍሮ አደረግን ተጠራራን ያልጸሎት አደረግ ነ ረጨን ቡና ተጠጣ በዛ የወረሽ ይጣልን በቃ በማለት ጥራቻ ነው ጎረቤት ነገር ፍቅራችን ይመለስ ተለያየን። የጤና ቢሮ ኃላፊ ዶክተር ግን አሁን በቺኩንጉኒያ ላይ የሚታየው የስርጭት ሁኔታ ማንኛውም ወረርሽኝ ሲከሴት የሚታይ ነው ይላሉ። ወረርሽኙ በሂደት የስርጭት ከፍታ ጫፍ መረጋጋቱ አይቀርም ይላሉ። የህብረተሰብ ጤና ኢንስቲትዩት ትላንት ይፋ ባደረገው መረጃ 87 በመቶ የድሬዳዋ ቤቶች ውስጥ የቺኩንጉኒያ አማጭ ትንኞች ይገኙባቸዋል። ችግሩ ጎልቶ ይታይባቸዋል በተባሉ ሰፈሮች ማለትም በአዲስ ከተማ፣ ገንደ ቆሬ፣ ሳቢያን፣ ገንደ ገራዳ፣ ለገሀሬ እና ጎራባች ሰፈሮች ቤት ለቤት የመድኃኒት ርጭት ስራ እየተሰራ እንደሆነ ዶክተር ፍዋድ ተናግረዋል። በዚህ ሂደት የፌዴራል ጤና ጥበቃ ሚኒስቴር ዝምታ ተገቢ አይደለም ያሉ ህሙማን አሉ። ይሁንና ዶክተር ፏድ ሚኒስትር መስሪያ ቤቱ ዝም አላለንም እየደገፈን ነው ብለዋል። እስካሁን የችኩን ጉንያ ታማሚዎች በመንግስት የጤና ተቋማት ነጻ ህክምና እንዲያገኙ የአንድ ነጥብ ሁለት ሚሊዮን ብር ድጋፍ ማድረጉንና በቀጣይም ተጨማሪ አልጓ ገበሮችን ድጋፍ ያደርጋል ብለው እንደሚያምኑ ይገልጻሉ። ሆኖም እዚሁ ድሬዷ በከፍተኛ አመራሩ ዘንድ ያለው ቁርጠኝነት በመካከለኛና በቀበሌ ደረጃ ባሉ አመራሮችም እየተስተዋለ ባለመሆኑ ከእነሱ የምንጠብቀውን ድጋፍ እያገኘን አይደለም ይላሉ ዶክተር ፏድ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስን ለዘገባው እናመሰግናለን። የዩናይትድ ስቴትስ ፍሎሪዳ ክፍለ ግዛት ከጠረፍ ገባ ያለ አካባቢ እየገሰገሰ ካለው ከባድ አውሎ ነፋስ የተቀላቀለበት የውቅያኖስ ማዕበል ሄሪኪን ዶሪያን ሳያመልጥ እንደማይቀር ቢገለጽም የፍሎሪዳም ይሁን የሌሎቹ የአሜሪካ ደቡባዊ ምስራቅ ጠረፍ አካባቢዎች ነዋሪዎች በእፎይታ የሚዝናኑበት እንዳልሆነ ማስጠንቀቂያ እየተሰጠ ነው። የቪኦኤ ዘጋቢ ሪቻርድ ግሪን ያጠናቀረውን ዘገባ ቆንጅታየ ታቀርበዋለች። ዶሪያን ዛሬ ረቡ እስከ ምሽቱ ድረስ እየተጠናከረና በአደገኛ ሁኔታ ወደ ፍሎሪዳና ወደ ጆርጂያ የጠረፍ አካባቢዎች እየተቃረበ ነው። ከዚያ ሰሜን ሰሜንና ደቡብ ካሮላይና ላይ ዶፍና ኃይለኛ ንፋስ ያወርድባቸዋል ተብሎ ነው የተሰጋው። የፍሎሪዳ አገረ ገዢ ሮን ደሳንቴስ እንዲህ ያስጠነቅቃሉ። This is going to be riding Florida's coast for the next day, day and a half. የሚቀጥለውን አንድ ቀን ወይንም አንድ ቀን ተኩል በፍሎሪዳ ጠረፍ ይነጉዳል። ይሄ ከሰባ ሁለት ሰዓት በፊት ከጠበቅ ነው በጣም የተሻለ ነው። ነገር ግን አሁንም ህዝቡ ራሱን እንዲጠብቅ፣ በተጠንቀቅ እንዲቆይ እናሳስባለን። ፍሎሪዳ ላይ ከባድ ዝናብና የተወሰነ ጎርፍም መከሰቱ አይቀርም። እንደ ማዕበሉ ቅርበት በንፋሱ የሚደርስ ጉዳትም ይኖራል። ብቻ ለማንኛውም ዋናው ነገር ራስን ካደጋው መጠበቅ። በከበደ መልኩ የካሮላይና ግዛቶችን ባይደበድብም እንኳን ከባድ ዝናብና ኃይለኛ ንፋስ ማውረዱ እንደማይቀር ማስጠንቀቂያ እየተሰጠ ነው። የዝናቡን ሁኔታ እየተከታተሉ ትንበያ የሚሰጡት እንደሚሉት ዶሪያን በሚቀጥሉት ቀናት ከ7 እስከ 25 ሴንቲሜትር የሚገመት ዶፍ እንደሚያወርድ ነው የሚጠበቀው። በባሃማስ ላይ ቦምብ የፈነዳበት በሚያስመስል ሁኔታ ውድመት ያደረሰው ዶሪያን ከትናንት ጀምሮ ዞር ብሎላታል። ጠቅላይ ሚኒስትሩ ሂበርት ሚኒስ ሰባት ሰዎች እንደሞቱ አረጋግጠው ቁጥሩ ሊጨምር እንደሚችል ገልጸዋል። ባለን አቅም ሁሉ ሀገራችንን መልሰን ለመገንባት ጥረት እናደርጋለን ብለዋል። እንግዲህ በሚቀጥሉ በርካታ ወራት ውስጥ ፍቅር፣ በጎ አድራጎት፣ ርህራሄ ማሳየት ይኖርብናል። የህዝባችንን ኑሮ መልሰን ለመገንባት የሁላችንንም የማህበረሰብ የመንግስት የአብያተ ክርስቲያናት፣ የንግድ ድርጅቶችና የግለሰቦችን ርብርብ ይጠይቃል። ግራንድ ባሃማና አባኮ በተባሉት ደሴቶች የጎርፉ መጠን ቀስ በቀስ ጋብ እያለ መሆኑን የዩናይትድ ስቴትስ የውቅያኖስ ማዕበል ክትትል ማዕከል አስታውቋል። ማዕበሉ በሐማስ ደሴቶች ላይ በቆየበት ወቅት አውሮፕላን ጣቢያው በጎርፍ በመጥለቅለቁ የእርዳታ ጥረቶች ተስተጓጉለው ቆይተዋል። ግራንድ በሐማና አባኮ ደሴቶች ላይ ያሉ መኖሪያ ቤቶች ግማሽ በግማሽ መውደማቸውን የገለጸው ቀይ መስቀል ስልሳ ሁለት ሺህ ህዝብ ንጹህ ውሃ እንደሚያስፈልገው አመልክቷል። የተባበሩት መንግስታት ድርጅትም በጎርፉ የተጎዱ ስልሳ ሺህ ነዋሪዎች የምግብ እርዳታ ያስፈልጋቸዋል ብሏል። አድማጮች የምትከታተሉት በ22 በ25 ና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ስቱዲዮ 14 እንዲሁም በአሀዱ 94 ነጥብ 3 ኤፍኤም ራዲዮ ላይ የሚተላለፈውን የአሜሪካ ድምፅ ራዲዮ ዝግጅት ነው። አስተናጋጆቻችሁ አሉላ ከበደና አዳነች ብሳሀየነን። ሁለተኛውን አጋማሽ ስርጭታችን አሁን በዚህ ይቀጥላል። ቀዳሚው በሆነው ዘገባ ይጀመራል። በደቡብ ክልልና በሐዋሳ ከተማ ለዓመታት የዘለቀው የጸጥታ መታወክ በምጣኔ ሀብትና በቱሪዝም እድገት ላይ ከፍተኛ ጉዳት ማድረሱን የዘርፉ ተዋናዮች ገለጡ። ይለናል የዮናታን ዘብዴዎስ ከስፍራው ባጠናቅረው ዘገባ። በሀሳ ከተማ በሆቴል ኢንቨስትመንት እና በተለያዩ የንግድ ስራዎች መዋለ ንዋይ ያፈሰሱ ግለሰቦች የሰላም መታጣት በስራቸው ላይ ያደረሰውን ጉዳት እየገለጹ ነው። ዳሩ ግን ክልሉና ከተማው በወታደራዊ እዝ ስር እንዲውል ከታወጀ ወዲህ አንጻራዊ ያሉት እንቅስቃሴ ታይቷልም ብለዋል። የክልሉ ባህል ቱሪዝምና ስፖርት ቢሮ የሀዋሳ ከተማ ከንቲባ ቢሮ ቢሮና የሀዋሳ ከተማ ሆቴሎች ማህበር ፕሬዚዳንት በጋራ በሰጧቸው መግለጫዎች እውነት ነው፣ የጸጥታ መደፍረስ በክልሉ ምጣኔ ሀብትና በቱሪዝም ኢንዱስትሪ እንቅስቃሴ ላይ ያሳደረው ጫና ተጨባጭ ነው፣ ችግሩንም ለመፍታት ጥረት እየተደረገ ነው ይላሉ። በሌላ በኩል ባለፈው ቅዳሜ የክልሉ ምክትል ርዕሰ መስተዳድር ሆነው የተሾሙት አቶ ርስቱ ይርዳው ባደረጉት የመጀመሪያ ንግግራቸው በሰላም እጦት የወደቀውን የክልሉን ምጣኔ ሀብት እንዲያገግም ማድረግ ተቀዳሚ ተግባራቸው እንደሚሆን ተናግረዋል። ናታን ዘብድዮስ በየኔ ቶማስ አሳ በማስገር ነው የሚተዳደረው። እንደ ባለፉት አመታት ቢሆን አሁን ጊዜው ጠቀም ያለ ገንዘብ የሚያገኝበት እንደነበር ነገር ግን የጸጥታ ችግር በቀጥታም ሆነ በተዘዋዋሪ በስራው ላይ ጫና ማሳደሩን ተናግሯል። ቱሪስት አዋሳ ከተማ ገባ ማለት አሞራ ገደል ሳይረግ ታየት ለዚህ የቱሪስትም እንደገና የህዝቡ መጠንም ያው ቀንስ ስለዚህ ገበያም ቀንሰዋል። አሁን ሆቴሎቹ እንግዳ ሲኖሩ ነው የሚቀበሉ፣ ፈረንጅ ቱሪስት ሲገባ ነው። የሃዋሳ አሳ ሀይቅ አስጋሪዎች ሁለገብ ህብረት ስራ ማህበር ሊቀመንበር አቶ ዳዊት አብርሃም ደግሞ በቀን እስከ አራት ሺ አሳዎችን ለተጠቃሚዎች ያቀርቡ እንደነበር አሁን ግን ብዙ ነው ከተባለ አንድ ሺ አምስት መቶ አሳዎችን እያቀረቡ መሆናቸውን ተናግሯል። በጸጥታ ችግር ምክንያት ተቀዛቅዘው የነበረው ስራችን አሁን መጠነኛ ለውጥ አሳይቷል ነው ያሉትም አሁን በጥሩ ሁኔታ የተስተካከለ ፍራቻ ስለነበረ ያልተሳተፉበት ሁኔታ ነበረና ከዛ ወዲህ ደግሞ ሁሉም መጥተው እዚህ እየተመገቡ ከዚህ ደግሞ በሰላም ተመግበው የሚሄድበት ሁኔታ ነው ያለውና ጥሩ ሁኔታ ነው የሚታየው። እንደ አሳም ሀይበር ማለት ነው እዛው ሐይቁ ጋር ያገኘናቸው ከአዲስ አበባ የመጡት የሀገር ውስጥ ጎብኝ የሆኑት አቶ ይልቃል ታደሰ ከአሁኑ ጋር ሀዋሳ ሲመጡ ይሄኛው ሶስተኛቸው መሆኑን ተናግረው ሀዋሳ ለመዝናናት የሚመርጧት ከተማ እንደሆነችም ተናግሯል። አሁን በከተማዋ ያዩት የኢኮኖሚ እንቅስቃሴና የቱሪስት ፍሰት እንደ ወትሮ አለመሆኑን ገልጠው ሀዋሳን ወደ ቀድሞ ፍቅሯና ፈጣን ኢኮኖሚያዊ እድገቷ ለመመለስ የከተማዋ ማህበረሰብ የተለመደ ፍቅራቸውና መስተንግዷቸውን ማጠናከር አለባቸው፣ ብሏል። ትናንት ማታ ምስ ዞር ዞር ማለች ዜ ነበር ከተማው ላይ በጣም ጥሩ ነው፣ አሪፍ ነው። የተለየ ነገር አታይም፣ ጥሩ ነው። ያ ስለዚህ ያው በቃ ለሰው ፍቅር መስጠት ነው። ከዛ ውጭ ደግሞ ምንድነው ብዬ የማስበው በትራንስፖርት አገልግሎት የሚሆን በምንም ከተማው ላይ ሆቴል በመጠቀም ይሁን ለህዝቡ ጥሩ ሰርቪስ መስጠት፣ ህዝቡን ጥሩ አቀባበል ማድረግ። በሀዋሳ ከተማ ለአመታት የዘለቀው ጸጥታ ችግር በምጣኔ ሀብትና በቱሪዝም እድገት ላይ ያስከተለው ጉዳት ከፍተኛ መሆኑን ነው ታዲያ የዘርፉ ተዋናዮች በመግለጽ ላይ ያሉት ከመጠነኛ ንግድ አንስቶም እስከ ትልልቅ ና መሰል ኢንቨስትመንት ዘርፎች መዋሌ ንዋያቸውን ያፈሰሱ ግለሰቦች የሰላም መታጣት በስራቸው ላይ ያደረሰው ጉዳት ስራቸውን ያሽመደመደ መሆኑ ነው የተናገሩት። የጎደልያስ ኢንተርናሽናል ሆቴል ባለቤት አቶ አበራ ላንጋኖም በሰላም መታጣት የተነሳ ስራቸው መዳከሙን፣ ዳሩ ግን ከተማዋ በወታደራዊ እዝ ስር እንድትውል ከታወጀ ወዲህ አንጻራዊ ነው ያሉት ሰላማዊ እንቅስቃሴ አለ ብሏል። እስከ ሰማኒያ የሚደርሱ ሰራተኞች እንዳላቸው ተናግረው ገበያው ከመቀነሱ የተነሳ ሰራተኞች ከደሞዛቸው በተጨማሪ የሚያገኙት ለሰጡት አገልግሎት የሚሰጣቸው ጉርሻ ወይም ቲፕ ስለቀረባቸው ትተው እንደሚሄዱም ተናግሯል። የውጭ ዜጎች ሙሉ በሙሉ መምጣት እንዳቆሙ ተናግረው በዚህ ሁኔታ ከቀጠለ ግን ከባድ ሁኔታ ሊገጥማቸው እንደሚችልም ገልጿል። ስራው እንግዲህ እንደምታዩት በጣም የተቀዛቀዘ ነው። በተለይ ከ11 11 በኋላ በጣም የተዳከመ በጣም የተቀዛቀዘ ነው ያለው። ማለት ዘጠና ፐርሰንት ገባው ቀንሶብናል። ግን ኮማንድ ፖስት ከታወጀ በኋላ በጣም ጥሩ ሁኔታ እየታየ ነው ያለው። ሰራተኛ እየከፈልን ነው፣ እያስተዳደር ነው፣ ባንክ ላይ እየከፈልን ነው። በዚሁ ከቀጠለ ግን ከባድ ሆቴል ከእንግዳ ጋር ከካስተመር ጋር የተያየ ነው። ከቱሪስት ጋር የተያዘ ከመሆኑ አንጻር ስንትሮ ማለት ምን ያህል ሰው ነው የሚያ ያለ አሁን ስራ ላይ ያለው ያለው አርባ አራቱ ሩም ነው። ከአርባ አራቱ አንድ ሶስተኛ ነው ቢያንስ፣ በጣም ቢበዛ አንድ ሶስተኛ ነው የተያዘ። አንዳንድ ጊዜ ከዛም በታች የሚወርድበት ጊዜ አለ። አስር ሰው፣ ስምንት ሰው፣ ሰባት ሰው የሚያድርበት ጊዜ ነው። የውጭ ዜጎች ኦልሞስት በቃ የሉ ማለት ይቻላል። የሀገር ውስጥ ዜጎች ናቸው። አሁን አልፎ አልፎ እየመጡ ያሉ። መንግስት በጣም መስራት ይጠበቅበታል። በጣም በጣም የሰላሙ ሁኔታ ማስጠበቅ አለበት። የከተማውን የከተማ አስተዳደሩም መንግስትም ህብረተሰቡም አንድ ላይ ተጋግዘን ለመስራት ዝግጁ ነን ያሉ የሀይሌ ሪዞርት ሀዋሳ ስራ አስኪያጅ አቶ የሚሻው ተሾሜም ሀዋሳ የምትታወቅበትን የመዝናኛ መዳረሻነቷን ያሳጣትና ሆቴሎቿም በድርቅ የተመቱበት ጊዜ ማሳልፏንም ተናግሯል። አሁን ግን ለውጥ እየታየ መሆኑን ጠቁመዋል። ሀይሌ ሪዞርት ገቢው በከፍተኛ ደረጃ መቀነሱንም አልሸሸጉም። የሀዋሳ ከፍተኛ ይኖርበታል ተብሎ ከሚሰሩ ወሮች ውስጥ ሶስት ወራት ናቸው። ሰኔ፣ ሐምሌ፣ ነሐሴ እንዲሁም መስከረም አጋማሽ ድረስ ይገፋል። ይሄ ድሮ በነበረው ትሬንድ ስናይ እኛ ሳምንት ከሳምንት ቀን ከቀን ወር ከወር ሙሉ ነው ሩማችን በአቨሬጅ ኦኩፓንሲ የሩም እንግዶቻችን ብንወስድ ዘጠና ፐርሰንት አካባቢ ድረስ ፉል እንሆናለን። ነገር ግን አሁን ያለፉት ወራትን ስንፈትሽ ግን አርባ እና ሰፊ ልዩነት ነው ያለው። እኛ በቀን እስከ አምስት ሺህ ሰው ድሮ እናስተናግድ ነበረ የክልሉ ባህል ቱሪዝምና ስፖርት ቢሮ ኃላፊ ወይዘሮ ስብለ ጸጋይል እንዳሉት በክልሉም ሆነ በሐዋሳ ከተማ በነበረው የጸጥታ ችግር የአገር ውስጥም ሆነ የውጭ ጎብኚዎች ቁጥር በጣም ቀንሷል። በአምሌ ወር ውስጥ በሐዋሳ ከተማ ምንም አይነት የቱሪስት ፍሰት አልተመዘገብም ነው ያሉት። ከተማዋ ሐምሌ 19 በድምቀት ከሚከበረው ሃይማኖታዊ በዓል ታገኘ የነበረውን ገቢ አታለችም ብሏል። በ2010 ዓ ም ከነበረን የቱሪስት ፍሰት አንጻር ስናይ 2011 ላይ እንደ ክልል በአጠቃላይ ስናየው የውጭ አገር ቱሪስት ወደ 49 ሺህ ያህል ቁጥር መቀነስ የታየበት ወይም በፐርሰንት ስናየው በ2011 የመጣው የቱሪስት ቁጥር ስናየው ወደ ዜሮ ነጥብ ሶስት አካባቢ መቀነስ የታየበት ሁኔታ ነው ያለው። የአዋሳ ከተማ ምክትል ከንቲባና የፋይናንስና ኢኮኖሚ ልማት መምሪያ ኃላፊ አቶ ገለታ ገረሞ በበኩላቸው መቀዛቀዝ የተስተዋለበት ሁሉን አቀፍ እንቅስቃሴ ከተማዋ በጊዜያዊ ወታደራዊ እዝ እንድትመራ ከታወጀ ወዲህ ሰላማዊ ነው ያሉት የንግድና መደበኛ እንቅስቃሴ የተደረገ መሆኑን ነው የገለጡት። እውነት ነው የጸጥታ መደፍረስ በክልሉ ምጣነ ሀብትና በቱሪዝም ኢንዱስትሪ እንቅስቃሴ ላይ ያሳድረው ጫና ተጨባጭ ነው። ችግሩን ለመፍታትም ጥረት የተደረገ ነው ብለዋል። በሐዋሳ ከተማ 16 ባለ ኮከብ ሆቴሎች መኖራቸውን ገልጠው ባለቤቶቹ ለኪሳራ መጋለጣቸውን የተናገሩት ደግሞ የሐዋሳ ከተማ ሆቴሎች ህብረት ማህበር ምክትል ፕሬዚዳንት አቶ ደጀነ ጌታቸው ናቸው። ጉዳት አንድና ሁለት የለውም። ገበያ መቀዛቀዝ፣ ከቱሪስት አለመምጣት፣ የሰራተኞች ስደትም ጭምር የገጠመን ሁኔታዎች ነበሩ። ቱሪስት ሰላም ይፈልጋል። እኛ አገልግሎት ሰጪዎች አገልግሎት በምንሰጥበት ቦታ ሰላም እንፈልጋለን። በሌላ በኩል ቅዳሜ ቀን የክልሉ ምክትል ርዕሰ መስተዳድር ሆነው የተሾሙት አቶ ሪስቱ ይርዳው ባደረጉት የመጀመሪያ ንግግራቸው በሰላም እጦት የወደቀውን ነገር ግን ትኩረት አልተሰጠውም ያሉት የክልሉ ኢኮኖሚ እንዲያገግም ማድረግ ተቀዳሚ ተግባራቸው መሆኑን መናገራቸው ይታወሳል። ለአሜሪካን ድምፅ ራዲዮ ዮናታን ዘብዲዮስ አዋሳም ዮናታን ዝርድዮስን ለዘገባው እናመሰግናለን። አድማጮች፣ አሁን ወደ ሁለተኛው ሳምንታዊ ቅንብር ነው የምንሻገረው። ዲሞክራሲ በተግባር የኢትዮጵያ ዜጎች ለማኅበራዊ ፍትሕ ፓርቲ ኢዜማ በፖለቲካ ፕሮግራሙና በአገሪቱ ወቅታዊ ጉዳዮች ላይ ከደሴ ከተማና ከአካባቢው ነዋሪዎች ጋር መክሯል። ባለፈው ቅዳሜ በተካሄደው ውይይት ላይ ፓርቲው ድጋፍም ነቀፌታም አስተናግዷል። መስፍን አራጌ ተከታትሎ ዘገባ ልከሉናል ቀጥሎ ይቀርባል። ከ60 ዓመታት በላይ የተሻገረው የፖለቲካ ትግል የመጫወቻ ሜዳውን ሳይሆን ተጫዋቾችን እያቀያየረ ዛሬ ላይ ደርሷል። እንደ ኢዜማ ምክትል መሪ አንዷለም አራጌ ይህ ያልተቀየረ የፖለቲካ ባህል አገሪቱን አሁን ለደረሰችበት ፈታኝ ፈተና ዳርጓታል። መጀመሪያ ስዩም እግዚአብሔር ነን የሚሉ ሰዎች ነበሩ የነበሩት። በኋላ ላይ ደግሞ ስዩመ ጠመንጃዎች ተተኩ። ደርግም ኢህአዴግም ስዩመ ጠመንጃዎች ናቸው። እኛ የምንፈልገው ስዩም ህዝብ ነው። ያን ሀይል ለማምጣት ህዝብ በትክክል ሉዓላዊ የስልጣን ባለቤት መሆን አለበት። ያ ደግሞ ውይይት ያስፈልጋል። ውይት ባህላችን ደካማ ነው። ብዙ ጊዜ የሚጠመዘዝ ነው እንጂ ህዝቡ በትክክል በኋላ ያልሆነም በተወሰኑ ባለፉት ዓመታት የውይይት ባህል ከሞላ ጎደል ዳብረዋል። ግን አሁንም በገዢዎች ጠቅላይነት፣ በገዢዎች ረጋጭነት እየመከነነ ያለው ከዚህ ቀደም የወዳጅና የጠላት ነው እንትኑ ከፓርቲዎች ጋር እርስ በርሳችን አብሮ የመስራቱ ባህሉ የለም። ተቀራርቦ የመነጋገሩ መነጋገሩ ነገር የለም። አሁን እንደዚ አይነት ጅማሮዎች አሉ። ከቅርብ ጊዜያት ወዲህ የብሔር አስተሳሰብና ፖለቲካ የመስፋፋቱን እውነት ብዙዎች ይጋሩታል። አለፍ ሲልም ብሔርተኝነት ሰልፍ ተሻግሮ የአክራሪነት መናኸሪያ እየሆነ ነው የሚሉም አሉ። ታዲያ በዚህ ሁኔታ የዜግነት ፖለቲካ አዋጭ ይሆን? ፈተናዎች አሉ፣ ተግዳሮቶች አሉ። ነገር ግን አሁንም ኢትዮጵያዊነት አብቦ ይወጣል ብለን እናምናለን። ኢህአዴግ ከጠዋት ጀምሮ ስለ ዘር፣ ስለ ልዩነት ነው ያወራው። ነገር ግን የኢትዮጵያ ህዝብ ያንን እንዳልተቀበለው የሚታየው ዘጠና ሰባት ነው። እዛ ላይ የኢትዮጵያዊነትን ፍቅሩን ለኢትዮጵያዊነት ያለውን ሀሳብ ነው ያሳየው። ሌላም ምን አንሳ ለምሳሌ ዶክተር አብይ ኢህአዴግ ውስጥ ነበሩ። ኢህአዴግ ወጥተው ግን ኢትዮጵያዊ ሲሉ ኢትዮጵያዊነትን ሲዘምሩ የአማራ ክልልን ሕዝብ ጨምሮ ሌላውም አካባቢ ያለው ሕዝብ ሆ ብሎ የነጣው ኢትዮጵያዊነት የኢትዮጵያ ህዝብ ልብ ውስጥ የተቀበረ ነገር። ነገር ግን በላዩ ላይ ለማዳፈን ይሞክራል፣ በዘር በምናም ለመሸፈን ይሞክራል። ግን ያንን እንደገና እየገለባበጠ ይነሳል። ምክትል መሪው በአክራሪ ብሔርተኝነት የሚመጣውን ተጽዕኖ ለመከላከል ኢዜማ በትጋት ይሰራል ሲሉ ነው ያስረዱት። የብሔር ድምፅ፣ የዘረኝነት ድምፅ በጣም ከባድ ነው። ምክንያቱም አንተን የተለየ አድርጎ አንተ ሞት ከአንተ ደማህ ብሎ ቁስልን እያከከ ነው የምነሳው። ልክ ክብሪትን ጭረህ ጫካ እንደማቃጠል ያልቀላል። ልክ ፊኛን በስፒል መብሳት ያልቀላል ነው። ስለዚህ እሱ ላይ ተነስተን ለውጥ ማምጣት እንችላለን። ከሌላ ጊዜ የተሻለ ድካም ይጠይቀናል፣ ማስተዋል ይጠይቀናል፣ ብዙ መስራት ይጠይቀናል። በስብሰባው ላይ የተሳተፉት አስተያየት ሰጪዎች በሀገሪቱ ውስጥ እየተባባሰ የመጣውን የዘር አስተሳሰብ ለመከላከል ኢዜማ ትኩረት አድርጎ እንዲንቀሳቀስ ጥሪ አስተላልፈዋል። ኢዜማ ይችን ሀገር ሊታደጋት ይገባል። የሚታደጋት በምንድን ነው? አንድ ይህንን የዘር ፖለቲካ የሚያንበረክክ ለየት ያለ ሀሳብና እቅድ ቢያወጣ ፖለቲካን በዚህ መንገድ አቋርጨን ያውቃለሁና ተናግሬ ወጣ ተሳደብ ወጣ ለማለት ጊዜ ስትንፋስ መፍትሄውን ብናፈላልግ ይሻላል። አሁን ለሰላማችን ጠንቅ እየሆነ ያለነው የዘር ፖለቲካ እኔ እኛ የሚለው አስተሳሰብ ነው። አሁን ችግር እየፈጠረብን ያለው ይህን ለማስወገድ አሁን የእናንተን የፓርቲ ፕሮግራም አይቸዋለሁኝ። በእውነቱ ይሄ ወደ መሬት ሊወርድ ይገባል። አስተያየት ነው የምሰጠው። ወደ መሬት ከወረደ ግን ሰላማችንን ያመጣሉ ብዬ አምናለሁ። ነገር ግን አሁን አንድ ብዙዎቻችን እንደምንጠራጠረው መናገር እንጂ ተግባር የለም እየተባለ ሲሆን ሲጓረድ የመጣ ነገር ስላለ፣ የበተናችሁትን ፕሮግራም ወደ ተግባር ቀይሩት ነው ብለው ምንም እንኳን በየቦታው የሚወድቀው የአማራ ሕዝብ ቢያሳስበንም አሁንም ቢሆን እንደው ትንሽም ቢሆን የዜግነት ፖለቲካው ተስፋ አይቆረጥበትም የሚል በግሌ የራሴ መነሻ ሀሳብ ከዛ አንግል የእናንተን ፓርቲ በጥሩ አይዋለውም፣ ግን ለሀገሪቷ ሰላም ለእኛም መጻኢ ዕድል ብቸኛ ናችሁ ብዬ አላስብም። ተቃውሞ ያዘሉ አስተያየቶችን መሰንዘራቸው አልቀረም። አልተለጠፋችሁ መንግስት ጋር ራሳችሁን እንደ መንግስት እያያችሁ አይደለም የሚሰነዘረባችሁ ውንጀላ ትክክል አይደለም። ይህንን በቀጥታ አማርኛ እንዲመለስልኝ ይፈልጋሉ። የመንግስት አካላት ወደ እኛ አስተሳሰብ ተጠጉ እንጂ እኛ ከአቋማችን ንቅንቅ አላልንም ይላሉ የኢዜማ ህዝብ ግንኙነት ኃላፊ አቶ ናትናኤል ፈለቀ። ኢዜማ ጋር ያለው አቋም ዜግነት የመሰረት ያደረገ ፖለቲካ ነው ማራመድ የምንፈልገው ኢትዮጵያ ውስጥ ዲሞክራሲያዊ ስርዓት እንዲመጣ ነው የምንፈልገው። ፍትህና እኩልነት እንዲሰፍን ነው የምንፈልገው። ከዚህ አቋማችን እኛ ወዴትም ንቅንቅ አላለም። ምናልባት አሁን ትንሽ ብዥታ እየፈጠረ ያለው የመንግስት ስልጣንን ተቆጣጥረው ያሉ ሰዎች ልክ መሆኑ ገብቷቸው ወደዚህ አመለካከት መምጣታቸው ነው። ያንን እንግዲህ ትክክል ነው ብለው የመንግስት ሰዎችም በይፋ ሲናገሩ ነበር። ከዚህ በፊት ስንሰራ አይነት ስህተት ነው። ህብረተሰቡን ይቅርታ እንጠይቃለን። ከዚህም በኋላ የተሻለ አይነት ስርዓት ነው ለመገንባት የምንፈልገው። ሁሉንም የሚያሳተፈ ዲሞክራሲያዊ ስርዓት ነው መገንባት የምንፈልገው እያሉ ነው የመንግስት ሰዎች። ስለዚህ እነሱ ወደዚህ አቋም በመምጣታቸው ምክንያት የአቋም መምጣት ጥናታ አሁንም ግን በፕሮግራም ደረጃ በአስተሳሰብ ደረጃ ልዩነቶች እንዳሉ ግልጽ ነው። እነዛን እንግዲህ ወደፊት ለምርጫ ውድድር ስንገባ በደንብ የምንገልጻቸው ይሆናል። አሁን ግን እኛ ፉክክር ላይ እንዳለን አናምንም። ከዛ በፊት ሀገር ማረጋጋትና ሰላምን ማስፈን የቀደመ ተግባር መሆን አለበት ብለን እናምናለን። እሱን ለማድረግ ደግሞ በፉክክር ሳይሆን ሁሉም ኢትዮጵያውያን፣ መንግስትም፣ ተቃዋሚ ፓርቲዎችም፣ ሌሎችም ሰዎች በጋራ መስራት አለባቸው። የኢትዮጵያ ዜጎች ለማህበራዊ ፍትህ ጥሩ ነው። ስሙ ያው ኢዜማ ማለት እንግዲህ ሞዲፋይድ ግሩብ ሰባት ባት ነው በአሁኑ ሰዓት ንብረቱ እየተዘረፈ ያለው፣ ቤቱ እየፈረሰበት ያለው ያለው ቄ እየተፈናቀለ ያለው አማራ ነው። ኢዜማ ለእኔ ፌክ ነው። ምክንያቱም ይህ ሁሉ አማራ ሲፈናቀል አንድ ድምፅ አልሰጠንም። ጽንፈኛ በሆኑ ተረኛንም በሚሉ ኃይሎች ሀገር ስትታመስ እያያችሁ አንድም ቃል ልታወጡ አልቻላችሁም። አቶ ናትናኤል ፈለቀ ለምንድን ነው ቶሎ መግለጫ ማስጡት የሚትችት? በተደጋጋሚ በተደጋጋሚነት በተወሰነ ደረጃ ይሄ እንግዲህ የመረጃ ክፍተት ነው የሚሆነው። እኛ በተለያየ ጊዜ መግለጫ ሰጠናል። መግለጫ ስለተሰጠ ችግሩ አይቆምም ወይም መፍትሄ አያገኝም። መፍትሄ የሚያገኘው በተደራጀ መንገድ ተንቀሳቅሰን እውነተኛ የሆነ ዲሞክራሲያዊ ስራ ጥናት አገሪቷ ውስጥ ስናሰፍን ነው። ከዛ ውጭ ግን እኛ ቋንቋንና የዘር ማንነትን ተንተርሶ የሚደረግ የፖለቲካ እንቅስቃሴ እችን ሀገር ወደ መፍትሄ ሳይሆን ወደ ችግር ነው የሚወስዳ ብለን እናስባለን። ከዚህ ባሻገር አንዳንድ የኢዜም አመራሮች ከመንግስት ጋር በመቀራረብ የብዙሃኑን ጥቅም አሳልፈው ሰጥተዋል የሚሉ ወቀሳዎችም ተሰንዝረዋል። በአብዛኛው አሉባልታ ላይ የተመሰረተ እውነተኛ መረጃ ላይ ያልተመሰረቱ ትችቶች እና ከዛም አልፈው እንዲሁም ስድብ ደረጃ የደረሱ ነገሮችን የተመለከት ነው። ማንም ሰው ይህንን አቋም የመያዝ መብት እንዳለው እናምናለን። ግን የሌሎች ሰዎች መብት ና ስብእናን ከመጉዳት መቆጠብ እንዳለበት ሁሉም ሰው ሊገነዘብ ይገባል። ለአሁኑ ግን እኛ እውነተኛውን መረጃ በማቅረብ ውዥንብሩን ለማጥራት ሞክረናል። ውይይቱ ቁም ነገር የቀሰሙበት፣ የተለያዩ ሀሳቦች የተስተናገዱበት በመሆኑ ውጤታማ ነበር ይላሉ የኢዜማ ምክትል መሪ አንዱአለም አራጌ። አንደኛ እውነታ ስለሆነ ያ ስሜት አለ ማለት ነው መሬት ላይ። ሁለተኛ ደግሞ የሚጥመንን ብቻ መስማት ትልቅነት አይደለም፣ የማይመስለንንም ነገር መስማት አለብን። ህዝብ ውስጥ እንደዚህ አይነት ነገር ካለ እሱን ለመስማት መቻል አለብን። የመሰልጠን ትልቁ ጥግ መወያየት ነው መነጋገር ነው ሀሳብን ማቅረብ ነው። በሀሳብ ገበያ ማሸነፍ ወይ መሸለፍ። ስለዚህ ይህንን ባህል ማለማመድ አለብን። እኛም የዚህ ባህል አካሎች ብንሆንም ለማዳመጥ፣ ለመስማት እንዲሁም ደግሞ ለመናገር ራሳችንን ዝግጁንን አባሎቻችንን እናዘጋጃለን። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። መስፈስን አድራጌን ለዘገባው እናመሰግናለን። አድማጮች ሌላም ርዕስ አለን። በዲሞክራሲ በተግባር አሰቃቂ የምርመራ ድርጊቶች ሲፈጸሙበት የነበረው ማዕከላዊ በመባል የሚታወቀው እስር ቤት ወይም ማቆያ ጣቢያ ለጎብኚዎች ክፍት እንደሚደረግ የኢትዮጵያ መንግስት አስታወቀ ይላል። ለአራት ቀናት የሚዘልቀው ይህ የጉብኝት መርሃ ግብር ለዓመታት በዚህ ስፍራ ተፈጽመዋል የተባሉ ሰብአዊ መብት ጥሰቶች የሚታዩበት ሁኔታው ለወደፊት የተሻለ አሰራር እንዲፈጠር የሚመከርበት መሆኑን ከኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ አቃቤ ሕግ የህዝብ ግንኙነት ኃላፊ አቶ ዝናቡ ቱኑ ገልጠዋል። በማዕከላዊ ሲፈጸሙ የነበሩ አሰቃቂ ድርጊቶች ሰለባ ከነበሩት መካከል አንዱ የሆነው ጦማሪና የሰብአዊ መብቶች ተሟጋች አጥናፍ ብርሃኔ በበኩሉ ስፍራውን ለጉብኝት ክፍት ከማድረግ ወዲያ አሁንም ለሰብአዊ መብት ጥሰት የሚዳርጉ አሰራሮችን ማስወገድ እንደሚገባ ይምክራል ይላል ሀብታሙ ስዩም። በቀጣዩ መሰናደው አጥናፍ ብርሃኔ የኢንተርኔት እንቅስቃሴያቸው እንደ ወንጀል ተቆጥሮ ከአምስት መቶ ቀናት በላይ በእስር ከከረሙት የዞን ዘጠኝ ጦማሪያን ቡድን አባላት መካከል አንዱ ነው። ከነዚህ ቀናት መካከል እጅግ አሰቃቂና ከአይምረው ሊፋቅ እንዳልቻለ ደጋግሞ የሚናገረው ለ አምስት ቀናት በተለምዶ ማዕከላዊ ተብሎ በሚጠራው የአዲስ አበባ ፖሊስ ኮሚሽንን ህንፃ ተጎራብቶ በሚገኘው ስፍራ ያየውን የፍዳ ጊዜ ነው ሙሉ ለሙሉ ምርመራ የነበረበት ድብደባ የነበረበት ወቅት ነበረ ከዛም ባለፈ የጻይ ብርሃን አለማየት ፎቶ ላይ አሁን ሽንት ቤቶችን ታያቸዋለህ አንድ ክፍል ውስጥ አሁን ለምሳሌ ሁለትም ሞኝታ ስር በጣም ደግሞ እኔ ታሳሪው ከመብዛቱ የተነሳ በዛ ወቅት ላይ ተባይ ራሱ ሞቆ ተባይ ራሱ እስከ ማፍራት ደርሶ ነበር፣ እኔ በነበርኩበት ወቅት ማለት። አጥናፍ ከእስር ከወጣ ከጥቂት ወራት በኋላ ማዕከላዊ በይፋ እንደተዘጋ የኢትዮጵያ መንግሥት አስታወቀ። እሱ ግን ወደ ማዕከላዊ ግቢ እንዲመለስ የሚያደርገው አጋጣሚ ተፈጠረ። በእሱና በሌሎች ታሳሪዎች ላይ ከፍተኛ የሰብአዊ መብት ጥሰት ያደረሱ መርማሪ ፖሊሶችን ለመክሰስ የሚያስችል መረጃ ለማሰባሰብ የሚጥረውን ቡድን ለማገዝ ነበረ አካሄዱ። ያ ስፍራ የተዳፈነ የስቃይ ዘመኑን ሳይቀሰቀስበት እንዳልቀረ ይናገራል። ለመጀመሪያ ጊዜ ሳየው ሽታው ሽታው ነው የመጣብኝ ሽታው ያንን ነገር ኢንዶሬሽ እና ቶሎ እዛ መውጣት መፈለግ ትምህቶች አሉ። ቤቱ በጣም ኦልድ ስለሆነ ጣውላዎቹ ሲጢት የሚሉ ናቸው። ራሳቸው የሚፈጥሩት ሽታ አለ። በተለይም ሳይቤሪያ ለየት ይላል። ትንሽ እኔ ስታሰር ማታ ላይ ነው የገባሁት። ወደ ሶስት ሰዓት አካባቢ ነው ገብትሰው። በጣም አስፈሪ ነበረ። መጀመሪያ ሲገባ ጨለማ ነው። አሁን ብርሃን ሆኖ የምታየው ክፍል፣ በምስሎች የምታየው ክፍል በፊት ጨለማ ነበረ። በሮቹ ሙሉ ለሙሉ የተዘጉ ናቸው። ዋናው ኮሪደር በር በጣም ትልቅ በወፍራም ብረት የተሰራ በር አለው። ክፍሎች ውስጥ ራሱ አሁን ፎቶ ላይ ስታይ ያሉት ፍርግርግ የክፍሎቹ በር ላይ ፍርግርጉ ካርቱን የተሸፈነ ነበር ምንም አይነት ብርሃን ወደ ውስጥ እንዳያስገባ ማለት ነው። በጣም የሚያስፈራ ነበረ። አሁን ላይ አጥናፍና ሌሎች በሺዎች የሚቆጠሩ ታሳሪዎች መከራ የቆጠሩበትን ስፍራ ማንኛውም ኢትዮጵያዊ ውስጡን ጓዳ ጎድጓዳውን የሚያይበት ቀን ደርሷል። ከጳጉሜ አንድ እስከ አራት ድረስ የማዕከላዊ ግቢ ለጉብኝት ክፍት ነው። የኢፌዴሪ ጠቅላይ አቃቢ ሕግ የሕዝብ ግንኙነት ኃላፊ አቶ ዝናቡ ቱሉ ስፍራው ለእይታ ክፍት የተደረገው ካለፈው መጥፎ ዘመን ለመማር መጪውን ዘመን ደግሞ የተሻለ ለማድረግ ነው ይላሉ። በዚህ ቦታ ላይ ማዘጋጀት ያስፈለገ ዋነኛው ምክንያት አንዱ ብዙዎችን ስንሰማ እንደነበረው ለከፍተኛ የዜጎች ስቃይ የሚደረግበት አስከፊ ሰብአዊ ድርጊቶች ስተሰሙበት የነበረ ስፍራ በመሆኑ፣ ይህ ስፍራ ደግሞ በመንግስት እንዲዘጋ እና በቀጣይም ሙዚየም ሆኖ ለህዝብ ክፍት ሆኖ ለታሪክ የሚቀመጥ ስፍራ እንዲሆን መወሰኑ ይታወሳል። ስለዚህ ይሄ የተዘጋው ማዕከላዊ ስሌት አሁን ያለበትን ደረጃ አሁን ያለው ወጣት ትውልድ የሚገባቸው እና ከዚህ አስከፊ የሰው ልጅ ደርስበት ከነበረው አስከፊ ስቃይ የተከፈለበትን ዋጋ ላይ ማሰብ በታሪክ አጋጣሚ ደግሞ እንደዚህ አይነት ድርጊቶች እንዳይፈጸም በታሪክነት ብቻ እንዲቀር ማስቻል፣ ከዚያ ባሻገር ስቃይ ደረሰባቸው መጣግን የከፍለቱ ዋጋም ለማሰብ እንዲሁም ይሄ በመንግስ ያደረሰ ግለሰቦች በድርጊታቸውንም ለማወገዝና በህግ ብቻ ተጠያቂ የሚሆንበት ለመሰር ታስቦ ነው። አቶ ዝናቡት ሁሉ መሰል የግፍ ተግባሮችን የሚያስተናግድ ዘመንና አሰራር እንዳይመጣ ደግሞ እየተደረጉ ናቸው ያሏቸውን አጋርተዋል። በእኛ እምነት እነዚህ አይነት ሰብአዊ ድርጊቶች እንዳይፈጸሙ በጥንቃቄ እንዲያዙ የማድረግ ስራ እየሰራን ያለነው በዚህ ረገድ አሁን ስቃይ የሚደርስባቸው ሰው የሚገረስባቸው የጨለማ ቤት ውስጥ የሚታሰሩ ተጠርጣሪዎችንም ሆነ ታራሚዎች የሉንም ብለን ነው ያረጋገጥነው። ይህ ስራ ይጠይቃል። በተደጋጋሚ የአቅም ግንባታ ስራዎች ይጠይቁናል። እነዚህን አቅም ግንባታ ስራዎችን አጠናቅረ የምንቀጥል ነገር እንደተጠበቀ የሆነ ግን ከዚህ ጋር ተያይዞ ህዝቡም የሚያነሳቸውን ጥንቆቆችን ለመመለስ ሲባል ክፍት ናቸው ቤቶቹ፣ ሁሉም ቦታዎች ላይ በቀላሉ ማንም ሰው እንዲያዩቸው ተሽከርካሪዎችም ተከርካሪዎችን እንደጎበኛቸው የማድረግ ስራዎችን እየሰራን ያለንበት ሁኔታ ነው አለ። የማዕከላዊ ለጉብኝት መከፈት መልካም እርምጃ መሆኑን የሚያነሳው ጦማሪና ማሪና የሰብአዊ መብት ተሟጋጅ አጥናፍ ብርሃኔ በበኩሉ ተመሳሳይ ሰብአዊ ጥሰቶች ስላለመፈጸማቸው ማረጋገጫ አይሆንም። ከዚያ ይልቅ አጠቃላይ የምርመራ ስርዓቱ የሚስተካከልበት መላ መፈለግ አለበት ይላል። አሁንም በማህበራዊ ሚዲያ የምናውቃቸው አሉ ስቶሪዎች ሰው ከጎኑ የተሰራው ራሱ ሶስተኛ የሚባለው በተሻለ ዘመናዊ ሆነው የሰኛ መመርመሪያ ክፍል አለ እዛ ውስጥ ያሉ ሰኞች አሉ። ከጎን ያለውን ክፍል ነው የምንጎበኘው ማለት ነው። እዛም ውስጥ ቀዝቃዛ ክፍል አለ ይባላል፣ ጨለማ ክፍል አለ ይባላል። ከፍታ እንዲጎበኝ ማለት ሲምቦሊክ ነው። ለፕሮፓጋንዳ በጣም አሪፍ የሚሰራበት ስራ ነው። ግን ሪል ሪል የሆነ የሲስተም ቼንጅ ያስፈልጋል ብዬ አስባለሁ። ሰዎችን የማያሰቃይ ሰዎችን በምርመራ ሰበብ የማይገርፍ የማያስር ሲስተም ለውጥ ላይ ማስር ይሻላል እያስባል ግን ባይሰንስ ኮሚትመንትን ሳላደርግ ሁማን ራይትስ ዋች የተሰኘው የመብት ተሟጋች ድርጅት በጥር 2018 የጎረጎሳውያኑ ዘመን ሪፖርቱ ስፍራውን ለመዝጋት መወሰኑን ከበጎ ቆጥሮ ተጨማሪ መብትን ጠባቂ ማሻሻዎች ግን እንዲኖሩ መምከሩ ይታወሳል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ። ሀብታሙ ስዩምን ለዘገባው እናመሰግናለን። አድማጮች አሁን አጫጭር የስፖርት ዜናዎች አሉን። ለ2022 የኳታር ዓለም ዋንጫ ቅድመ ማጣሪያ የመጀመሪያ ጨዋታ የሌሴቶን ብሔራዊ ቡድን የገጠመው የኢትዮጵያ ብሔራዊ ቡድን ባዶ ለባዶ ተለያይተዋል። በባህር ዳር ስቴዲየም በተደረገው ጨዋታ ሙጂብ ቃሲምና አማኑኤል ገብረ ሚካኤል በመጀመሪያው አጋማሽ ያስገኟቸውን የጎል ዕድሎች ሳይጠቀሙባቸው መቅረታቸውን ሪፖርተራችን ግርማቸው ከበደ ዘግበዋል። የሌሴቶና የኢትዮጵያ ብሔራዊ ቡድኖች የመሰል ጨዋታዎች የመልስ ጨዋታዎች በፊታችን እሁድ ነው የሚደረገው። አድማጮች በተመሳሳይ የስፖርት ዜና ለዚሁ የዓለም ዋንጫ ማጣሪያ ከናሚቢያው አቻው ጋር ዛሬ አስመራ ላይ የገጠመው የኤርትራ ብሔራዊ ቡድን ሁለት ለአንድ ተሸንፏል። በሬድሲ ካምልስ የሚጠራው የኤርትራ ብሔራዊ ቡድን በአውሮፓ ሰሜን አሜሪካ እና አውስትራሊያ የሚጫወቱ 14 ፕሮፌሽናል ተጫዋቾችን ያካተተ ቢሆንም ዘጠኙ የአስመራ የገቡት ትናንት በመሆኑ ለዛሬው ጨዋታ ማሰለፍ የቻለው ሶስቱን ብቻ መሆኑን ጠቅሶ ብርሃነ በርሄ ነው ከአስመራ ያጠናቀረልን። አድማጮች በሌላ የስፖርት ዜና የቅዱስ ጊዮርጊስ የስፖርት ማህበር አሰልጣኝ መቅጠሩን አስታውቋል። ታዲያ የእነኚህ ሁሉ ስፖርት ዘገባዎች ሙሉ ዝርዝር ደርሰውን ነበር፣ በሰዓት ጥበት ምክንያት በድምፅ ማቅረብ አልቻልንም። በድር ገጻችንና በፌስቡክ ገጻችን ላይ ተከታተሉ። ዘጋቢዎቻችንን እናመሰግናለን። የአሜሪካ ድምፅ ሬዲዮ የአማርኛ ቋንቋ አገልግሎት በ22 በ25 ና በ31 ሜትር ባንዶች በአጭር ሞገድ በአሀዱ ሬዲዮ ኤፍኤም 943 እና እንዲሁም በናይል ሰዓት በየቀኑ ከሶስት ሰዓት ጀምሮ በሚስተላለፈው ስርጭት ለዛሬ ያዘጋጀነው የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። እናስተናግዳችሁን ያለኝ ፍሳዬና አሉላ ከበደ ከአቀናባሪያችን ብርሃን ኃይሉና ከተተኪው የስርጭት መሐንዲሳችን ጋር እንዲሁም ከተረኛ ዋና አዘጋጅ ሰለሞን አባተና ከተቀሩ ባልደረቦች ጋር በዚሁ እንሰናብታለን። ነገ ሐሙስ ከምሽቱ ወስጥ ሰዓት እስከ አራት ሰዓት ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም ሰላም፣ ደህና እደሩ።